ላለፉት ጥቂት ሳምንታት በጎንደርና አካባቢው በቀደሙት በርካታ ወራት ደግሞ በኦሮሚያ ክልል እየተቀሰቀሱትንና በአጠቃላይም በተለያዩ የሀገሪቱ ክፍሎች እየታዩ ያሉትን ቀውሶች መንስኤ ምንነት የሚመረምርና ሁነኛ የመፍትሔ አማራጮችን ለመቃኘት የተሰናዳ ተከታታይ ውይይት የመጨረሻ ክፍል ነው የሚቀርበው። የመንግስትን ስልጣን ለግል ጥቅም የማዋል ዝንባሌ ያመጣው ነው ሲል መንግስት ራሱ ያመነውን ጨምሮ የመሬት ይዞታና አጠቃቀም፣ የሰብአዊ መብቶች ከበሬታ፣ የፖለቲካ ነጻነት እጦት፣ ስር የሰደደ ድህነትና የተማከለ የሀብት ክፍፍል ያለመኖር ህዝብ ላሰማቸው ብሶቶች መንስኤ መሆናቸው እያነጋገረ ነው። የዛሬ ተወያዮች አቶ አበባዋ እያሌው በአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር እንዲሁም ዶክተር ዳንኤል ተፈራ በዊስካንሰን ዩኒቨርሲቲ ዋይት ዋተርስ የምጣኔ ሀብት መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱን ባለፈው ሳምንት በቀረቡ ዝግጅቶች እልባት ካደረገበት ይጀምረዋል ተገኝቷል የሚባለው የምጣኔ ሀብት እድገት ዙሪያ ያሉ ጥያቄዎችን ጎላ አድርገው ከሚታዩ ነባራዊ ሁኔታዎች ጋር አዛምደዋል ዶክተር ዳንኤል። አቶ አበባው፣ የእርስዎ ነው እድሉ። ቀደም ብዬ ያነሷቸውን በብዙዎች የሚጠየቁ ጥያቄዎች አሁን ከሚታየው ቀውስ ጋር ዝምድና ይኖራቸው ይሆን ወይ? የመፍትሄ አማራጭ የችግሮቹን መንስኤዎች በቅጡ መረዳት ይጠይቃልና ቀደም ብለው እርስዎ የጠቀሱት ገዢው ፓርቲ ጭምር ድክመቴ ናቸው የሚላቸው የመልካም አስተዳደር እጦት አለ። የምጣኔ ሀብት ተጠቃሚነት ምንም ይሁን ምን በአገሪቱ ያለውን ሀብት እኩል ተጠቃሚነት የማጣት ሁኔታ ተፈጥሯል የሚለው ጥያቄ አለ። የፖለቲካ ነጻነት መጥፋት፣ የሰብአዊ መብት ረገጣ፣ ስር የሰደደ ድህነት ተደጋግሞ ይነሳሉ። እነኚህስ ለተፈጠረው ችግር አቀጣጣይ ሆነው ይሆን ወይ? አቶ አበባው፣ አሁን ወደ ልቡ መጣን፣ ወደ ርዕሰ ጉዳያችን እንደሚያነሳቸው አለ። አንደኛ፣ የምጣኔ ሀብት፣ ሁለተኛ፣ የእኩልነት፣ ሶስተኛ፣ ድህነት እንግዲህ እነዚህ መሰረታዊ ጥያቄዎች ናቸው። መሰረታዊ ጥያቄዎች ናቸው የምንለው አንደኛ በምጣኔ ሀብት በኩል እኩል እድል አለን ወይ? ሁላችንም እዚህ ሀገር ብለን ስንወድ ትልቁ የብሶት መነሻ የሆነው እኩል እድል አለመሰጠታችን ነው። ለእያንዳንዱ ዜጋ ለእያንዳንዱ ኢትዮጵያዊ እኩል እድል ተሰጥቷል ወይ ሲባል አልተሰጠም። ሆቴል የሚፈቀድለት ማን ነው? በአብዛኛው ለስርዓቱ ታማኝ ነው ተብሎ የትግራይ ተወላጅ የሆነ ወይም ትግርኛ ቋንቋ ተናጋሪ ነው። ይሄ እውነት ነው እንክደውም ማንችለው። መሬትስ እኩል ይሰጣሉ ወይ? ሌላው ይቅርና የኮንዶሚኒየም ቤቶችን እንኳን ንውሰድ እስኪ እነዛ እንኳ ለእነማን ነው የሚሰጡት? ሲባል በአብዛኛው ህዝቡ እኩልነትን ስላላየ ነው ሶት የተነሳበት። በንጉሠ ነገስቱ ጊዜም ቢሆን ማዳላት የተለመደ ነው። በደርግ ጊዜ ነው ትልቅ ለውጥ የታየው። ቢያንስ አንተ እንዲህ አይነት ብሄር አለህ? እንዲህ አይነት ቋንቋ ተናጋሪ ነህ ተብለህ ይሄን ጥቅም አግኝ፣ ይሄን አይባልም ነበረ። አሁን ግን ከአስራ ዘጠኝ ሰማንያ ሶስት ወዲህ የምናየው ምንድን ነው? በስልጣንም ረገድ በሀብትም ረገድ አብዛኛው እድል የሚሰጣቸው የትግራይኛ ቋንቋ ተናጋሪዎች ወይም የትግራይ ተወላጆች ስለሆኑ ይሄ ህዝቡ ዘንድ ብሶት ፈጠረ። ሲፈራ የነበረ ኦሮሞ ጠባብ ነህ፣ አማራ ትምክህተኛ ነህ የሚባለው ነበረ። አሁን ይሄ የት ምንሄድ ሰበታ፣ ምንሄድ አዲስ አበባ ዙሪያ ሱሉልታ፣ ምንሄድ ሰንዳፋ፣ ምንሄድ የምናውቀው ሀቅ ስለሆነ ነው። ያ እሶት ፈጠረ። ሁሉንም እንደውም አንድ አደረገው። በዘረኝነት ሳይሆን ይሄን የምናገረው አዲስ አበባ ውስጥም የተለያዩ የኢትዮጵያ ክፍሎችን የምናየው ስለሆነ ነው። ወልቃይትም ላይ ያ ነው የተፈጠረው። ማንኛውም ኢትዮጵያዊ ሞጋዴንም ይሁን ሞያሌም ይሁን የትም ቦታ ሰርቶ መኖር የሚችልበት እና ንብረት ማፍራት የሚችልበት መሬት የሚችልበት ስርዓት መኖር ነበረበት። እኩልነት አለመፈጠሩ ይሄ አንድ ትልቅ ነገር ነው። በሰብአዊ መብት ብድብድለው መጀመሪያ ላይ ሁለት ነገሮች ማስተካከል ነበረባቸው። የፖለቲካውስ እሺ ይሁን፣ ጋዜጠኞችን ማሰር፣ የፖለቲካ እንቅስቃሴ የሚያደርጉ የፓርቲ አባላትን ማሰር። በወንጀል ደረጃ እንኳ ወንጀል ተፈጽሞብኝ ፍትህ የሚከለከልብኝ አገር ከሆነ እንዴት ብዬ ነው ቁጭ ብለው ነው። ይሄ ነው የኢትዮጵያ ሕዝብ ሶት ሶስተኛው፣ ድህነት ነው። ድህነትን መንግስት እዘምትበታለሁ ይላል። እዘምት ጠላቴ ድህነት ነው ይላል። ድህነትን እያስፋፋ ነው የምናየው። ድህነትን በመዋጋ ፋንታ አስፋፍተዋል ሲሉ እንዴት ነው ያስፋፋው? ድህነት ላይ ቢዘምት ኑሮ ይሄን ያክል የህዝብ ሶት ባልመጣ ነበር። ቅድማ ዶክተር ዳንኤል ያሉት ስልሳ ብር ሽሮ ገብቷል። ከስልሳ ብር ማርፎ እስከ ዘጠና ብር ሽሮ እየተሸጠ ነው ያ እንግዲህ ያላቸው አይደለም። ስልሳ ብር አዲስ አበባ ቁጭ ብሎ ወይም ሻሸነኔ ቁጭ ብሎ ባህር ዳር ቁጭ ብሎ ሽሮ መብላት አይደለም። ይሄ ከድሀ በተሰበሰበ ገንዘብ ሀብታሞቹ ያለ አግባብ ያጋበሱት እነሱ፣ ኪራይ ሰብሳቢ ብሏቸው ኪራይ ሰብሳቢ ምን እንደሆነ እኔ አይገባኝም። አብዛኛው የኢትዮጵያ ህዝብ ይገባው አይመስለኝም። ዱባይ ሾፒንግ የሚሄዱበት ነው። እዛ ድረስ ተደርሷል። ገበያ ሸመታ ማለት ነው። ሸመታ የሚኬድበት ውሎ ገብ ማለት ነው። እኛ አገር ግን አሁን የሀብት አለመመጣጠን አብዛኛው ድሃ ሁኖ ጥቂቱ መንግስት ጉያ ውስጥ ተቀምጦ ከባለበስልጣናት ጋር ባለው ሽርክል በመሰረተው ዝምድና ከፍተኛ ሀብት አጋብሶ ውሎ ገብ ዱባይ ሸምቶ የሚመጣ ከሆነ ይሄ ትልቅ ችግር ነው። ይሄ ነው ህዝቡን የባሰው። የመሬትን ጉዳይ ካነሳን ብዙ ብዙ ብዙ ብዙ ብለናዋል። መሬትን ትልቅ ሀብት ያደረገው መንግስት ነው። አንደኛ የፖለቲካ ሀብት ነው ያደረገው ባላገርን መሬቱን ለራሱ ቢሰጠው ከባላገር የበለጠ ስለ መሬት የሚያውቅ ነው። መንግስትም እንደ ባላገር የመሬትን ጥቅም አያውቅም። ባላገር አይሸጠውም። መሬት ይሸጥ ይለወጥ ሲባል እንደው ስለቸገረው ባላገር ይሸጠዋል ማለት አይደለም። ህጉ ስላለ መሬት መሸጥና መለወጥም አልተከለከለም። በነገራችን ከተማ ቦታ ሲገዛ መሬቱ ነው እንጂ እላዩ ላይ ያለው ቤት አይደለም የሚያወጣው። ህግ ስላወጣ መንግስት መሬት የህዝብ ነው የመንግስት ነው ስላለ አልተከለከለም። ችግሩ ምንድን ነው? መሬትን ለባለቤቱ ሰጥቶ እንደፈለገ ያድርገው። አይ ችጋር ተፈጥሮ ድህነት ተፈጥሮ ረሀብ ተፈጥሮ መሬት እንዳይሸጥ ደግሞ በብዙ አዋጆች መከላከል ይቻላል። እንደዚህ አይነት ነገሮች ይሄኛውን እንደውም ከዚህ በፊት ጽፌዋለሁ። መሬት መጀመሪያ ላይ የአርሶአደሩን ልማት አርሶአደሩ እንዲበለጽግ ግብርና እንዲሻሻል ማድረግ ነበረበት። ሀያ አምስት ዓመት ግብርናው ሊሻሻል አልቻለም። ግብርና ተተውና ደግሞ አሁን ወደ ምን ተመጣ ስንል ደግሞ የለም ቅድም ዶክተር ዳንኤል ብለውታል የኢንዱስትሪ መንደር እናቋቁማለን። ከምኑ ተነስተን ነው? ኮርጁም ይባላል። ትልቅ አሳፋሪ ነገር ነው። አሁን ኮርጅ ኮርጃቸው ቴክኖሎጂን አምጡ፣ ምን በሉ፣ ምን በሉ፣ ምን በሉ። ይሄ ትልቅ ስህተት ነው። ዜጋንም አዲስ ትውልድንም ብልግና ማስተማር ነው። ይሄ መሆን የነበረበት ለአርሶ አደሩ መሬት መስጠት፣ አርሶአደሩ ሀብት ሲያፈራ ደግሞ መሬት እየገዛ ይሄዳል። የግብርና ግባቶችን ይጨምራል። ትራክተር ይገዛል። የተሻሻለ እንትን ይሄ ይገዳል። መጀመሪያ እንትን ግብርናው ድህነትን የምንከላከለው መጀመሪያ ላይ ለአርሶ አደር መሬት ተፈቅዶ ሀብት ያፈራ አርሶ አደር መሬቱን እየጨመረ ወደ ኮመርሻል አግሪካልቸር ስንሄድ ነው። ይህን ከዚህ በፊትም አዲስ ነገር በሚባል መጽሔት ጽፌው ብዙ ነገር አንስቶብ ነበረ። አርሶ አደሩ ሚሊየነር፣ ቴክኖሎጂ ሞፈር እና ቀንበር። ሚሊየነር አርሶ አደር ካለ እንዴት ነው? አሁንም በበሬም ያርስበት ነው መሬት ስለማይለወጥ ስለማይሸጥ። አይደለም እንዴ፣ እኔ አራት ሄክታር መሬት ይዤ አርሶ አደር ከሆንኩኝ አስር ሚሊዮን ብር ይዤ የት ነው የምሄደው? መሬት ስለማይሸጥ አልገዛም። ማልገዛ ከሆነ ደግሞ አስሩ ሚሊዮን ብር ሆቴል ገነባበታለሁ ወይም ወይንም አይሱዙ እገዛበታለሁ። ይሄ ነው እንግዲህ ክስረት ነው። ይሄ ትልቅ ነገር የመሬትን ጉዳይ ካነሳን ማለት ነው። እነዚህ ነባራዊ ሁኔታዎችን በደንብ አድርጎ መንግስትም የሚመለከታቸው አይመስልም። የክስረት ክስረት ደግሞ ምን ነው የራሳቸው የግብርና ፖሊሲ አርሶአደሩ በትንሽ ይዞታል እንግዲህ፣ አራት ሄክታር የሚሆን አምስት ሄክታር የሚሆን ከፍተኛ ምርት ያመርታል በገበያ ላይ ከፍተኛ ዋጋ ያላቸው የገበያ ትስስር ይፈጸምለታል። ይሄ ሁሉ ከተደረገ በኋላ አርሶ አደሩ ካፒታል ሲይዝ፣ ገንዘብ ሲይዝ የቴክኖሎጂ ትራንስፎርሜሽን ያመጣል ብለው ነው ያስቀመጡ። የቴክኖሎጂ ትራንስፎርሜሽን ማምጣት ማለት ከሞፈር እና ከቀንበር ከበሬ ወጥቶ ትራክተር መግዛት ነበረ። ትራክተር አልገዛላቸው ሆቴል ገነባ ብለው ግን ሜዳሊያ ይሰጡ ነበር፣ ሌላም ነገር ይሰጡ ነበር፣ ይሸልሙ ነበር። ይሄ አለመረዳት የራስን ኪሳራ እንኳ በደንብ አድርጎ አለመወራረድ ይመስለኛል። እና ትልቁ ነገር የሀብት ክፍፍል እዚህ ሀገር የለም፣ የተማከለ ክፍፍል የለም ነው የሚሉት በሀብት ክፍፍሉ ላይ በሀብት ክፍፍል ላይ አንደኛ ለስርዓቱ ተገዥ የሆኑ የስርአቱ ቁንጮ ብሎ የሚያስበው ካድሬ ግን እየፈነጨ ሀብት ለሱ ይሰጣል ትልቅ ዕድልም ይሰጣል፣ በመሬትም በገንዘብ፣ በባክ ቅድልም እነዚህ የታወቀ ነው። ይሄን ስል ግን የትግራይን አካባቢ ህዝብ መንካት ትግራይ ትልቅ ህዝብ ገጠር ያለ ሁለተኛ ደግሞ ከነዛ ጋር የተለጠፉ ባለስልጣናትና ባለሀብቶች ከየትኛውም የኢትዮጵያ ቋንቋ ተናጋሪ የሆን ብሔር ቅድሚያ ይሰጣቸዋል። እኩልነት የለም። መልካም። በርከት ያሉ ጭብጦች ናቸው የተነሱት። ገዢው ፓርቲ ጭምር ድክመቴ ናቸው የሚላቸውን ጨምሮ በተደጋጋሚ በነቀፌታ የሚቀርቡና ዛሬ ለሚታየውም ተቃውሞ የህዝብ ብሶት መንስኤ ሆነዋል የሚባሉትን እንመርምር ለሚለው ጥያቄ ነው በዝርዝር በየበኩላችሁ ያያችሁት እነኚህን ከሞላ ጎደል ለችግሮቹ መንስኤ ናቸው የተባሉ ጉዳዮችን ከግምት አስገብቶ ዛሬ በተጨባጭ የሚታየውን ምናልባትም መንግስት በወጉ መመለስ ያልቻላቸው ጥያቄዎች እዚህም እዚያም ተቀጣጣይ ሌሎች ግጭቶችን እየቀሰቀሱ ባሉበት ምን አይነት መላዎች፣ ምን አይነት ዘዴዎች መበጀት አለባቸው? ቀጣዩስ አቅጣጫ ምን ይመስላል? ወዲያውኑ የሚሰጡ አማራጭ መፍትሄዎችን ጨምሮ ዘለቄታ ያላቸው መፍትሄዎች ህዝቡ እድል አጥቷል፣ ለብሶትም አብቅተውታል የሚባሉትን ችግሮች ከመሰረቱ ለመቅረፍ ምን አይነት ሁኔታዎች በተጨባጭ ይታያችኋል? ዶክተር ዳንኤል እርስዎን ላስቀድም። እሺ፣ አመሰግናለሁ። አንዳንድ ጊዜ በደምብ አልተሰማኝም። አቸው አበባው ያሉት የሆነው ነው ስለ መንግስትና መሬት እንዲሁም ስለ ገበሬው የተናገሩት ብዙ ነገር ጠቃሚ ነው። አንድ ቦታ ላይ ግን ከመንግስት ይልቅ ገበሬው የመሬትን ጥቅም ያውቃል ያሉ ይመስለኛል። እዛ ላይ አስተያየት መስጠት ይፈልጋል። መልካም መንግስት በጣም አድርጎ ነው የሚያውቀው የመሬትን ጥቅም፣ ዋና ገቢው መሬት ነው። ስለዚህ ነው ከህዝብ ጋር የሚፋለመው የተፋፋመ ግጭት የሚያደርገው። የወልቃይት ጠገዴ ህዝብ የጠየቀው ጥያቄ መላው የኢትዮጵያን ህዝብ የሚወክል ጥያቄ ነው። አብረን መስራት አብረን መኖር እየመጥንነን በዘርም አንከፋፈልም መሬት የራሳችን መሆን አለበት ማረስ አለብን ነው የሚለው መንግስት ደግሞ የለም እኔ አከራያለሁ ደግሞ በደቡብን በኩል ላሉ የሲዳማና የኦሮሞ ክፍለ ሀገሮች ሹማምንቶች አሉ የሚያከራዩ እኛም ደግሞ ሄደን አከራይትን ኢንቨስተር ወይም ደግሞ እነዚህ ስራ ፈጣሪዎችን እንጠብቃለን በሚል ነው ለምሳሌ ኦሮሞ ክፍለ ሀገሮች ውስጥ በመጀመሪያ ጊዜ የተጀመረው ግጭት የለም በውስጥ በሚያስተዳድሩ በሚያከራዩ እና መንግስት ደግሞ ራሱ እየሄደ አከራያለሁ በሚል ነው። ስለዚህ ይሄንን ትኩረት መመልከት አለብን። የመሬት ጥያቄ ዋነኛ ጥያቄ ነውም ለማለት እፈልጋለሁ። መሬት ዶክተር ዳንኤል እዚህ ጋር ላቋርጦትና አንዴ ይሰማል ይሰማዎታል? ዶክተር ዳንኤል አዎ፣ ቻማለች እሺ። መንግስት የመሬት ጥቅምን እንደሚያቃቃለሁ እኔም ግን ከአርሶ አደሩ በላይ እኔ አቅልሃለሁ መሬት እንዴት እንደሚጠቅም አለም። መሬትንማ ዋና የፖለቲካ ሀብት አድርጎታል መንግስት። እሺ፣ እሺ፣ አመሰግናለሁ። ሀገርን ለማሳደግ ባለቤትነት ይዞታ ገበሬው ነበር መሆን ያለበት። መንግስት ራሱ ፍላጎት ማስፈጸሚያ አውሎታል የሚለው ተመሳሳይ ሀሳብ ይመስለኛል። አመሰግናለሁ። ሌላ ልጨምር የምፈልገው ህገ መንግስቱ ራሱ እዚህ ላይ ነው። ቅድም ሲናገር አሻሚና የመሬት ክፍፍል ህገ መንግስት ነው በሰሜን አማጥያንና በከሲዳማና ከኦሮማ ሀገሮች የተውጣጡ ነጻ አውጪ ግንባሮች ቅድም አንደኛውንም ጠቅሰዋላቸው አበባው የመሬት ክፍፍል ህገ መንግስት ነው እና መጠንቀቅ አለብን። ህገ መንግስቱ ለህዝብ የተጻፈ እንዳልሆነ ማወቅ አለብን። በመሬት ላይ ነው ያተኮረው። መሬትን ነው የሚያከፋፍለው፣ መሬትን ነው የሚያከራየው። በመሬት ነው ጥቅሙም። ወደ ኋላ ቀር ኢኮኖሚ ነው፣ በንግድ ላይ የተመሰረተ በህዝብ ነጻነት ላይ የተመሰረተ ኢኮኖሚ አይደለም። ስለዚህ ነው ጠቅላላ በአጠቃላይ እየተቃወምኩ። ወደ አቶ አሉላ ጥያቄ እንሂድ። ምንድን ነው መደረግ ያለበት ላልከው ጥያቄ የጎንደር ህዝብ ያነሳው፣ የጎጃም ህዝብ ያነሳው፣ የተቀሩትም ክፍሎች ያነሱ ጥያቄ የፖሊሲ ጥያቄ አይደለም። ፖሊሲ አመራር የአመራር ጥያቄ አይደለም። የፍልስፍና ጥያቄ ነው። ሁለቱ የተለያዩ ናቸው። ምንድን ነው የሀገራችን ፍልስፍና፣ ሀገራችን የምትመራበት ምንድን ነው? ይሄ ነው ጥያቄያቸው። እዚህ ጥያቄ ላይ መልስ ሰጥተዋል። አንድ ሀገር፣ አንድ ህዝብ፣ አንድ ኢኮኖሚ አብሮ ወደፊት የሚሄድ ይሄን ነው ያሉት። ስለዚህ አሁን መንግስት የሚያራምደውን ፍልስፍና ይጻረራል። በዘር ላይ የተመሰረተ አንፈልግም ይላሉ። በጽሁፍ ያወጡት ይዘውት ተሸተመው የወጡት ጽሁፍ ያስረዳል። ቀላል እንቅስቃሴም አይደለም። የተለየ ነው ይሄ እንቅስቃሴ። በእውነቱ የፖለቲካ ድርጅቶች ብዙ ጊዜ ዳር ዳሩን የሚሉትን ዋና ጉዳይ ፍልስፍና ጉዳይ የጎንደር ሕዝብ የጎጃም ሕዝብ የወሎ አሁንም ሕዝብ በግልጽ ተናግሯል። ወጣቱ ነው ተናግሯል በግልጽ የሚፈልገው እና የፍልስፍና ውይይቱ የፍልስፍና ነው መሆን ያለው የፖሊሲ መጨረሻ። አንድ ነገር ለመናገር የአሁኑ መንግስት ምንድን ነው ያለው ሲገባ አንዳንድ ተቃውሞ አዲስ አበባ ውስጥ ሊገጥማቸው ተቃውሞ ምንድን ነው አንከፋፈልም ይለኛል ፕሮፌሰር እሱን ለማርያም ቀድሞ ጠቅላይ ሚኒስትር እና ሌሎችም ሆነው ሲነጋገሩ አንድ ቪዲዮ አይቻል በዘር አይደለም እንከፍ አማራ የሚባለው ዘር የለም ተጋብቷል። እንደዚህ ብሎ ፕሮፌሰር ምስል ሲናገር አስታውሳለሁ። ወይ በመጨረሻ መንግስት ምንድን ነው ያለው? እኛ አሸንፈናል፣ አሸንፈን አዲስ አበባ ገባ ነው። በምንፈልገው ፍልስፍና፣ በምንፈልገው ሁኔታ እንመራለን ነው። ይሄ ነው። ይህን መዘንጋት የለም። ስለዚህ ስለ ፖሊሲ መነጋገር በእውነቱ ጠቃሚ አይደለም። አሁን እና ይሄ ፍልስፍና እየጠራ ሲሄድ ብዙ ህዝብ እያስተባበረ ሲሄድ ኢትዮጵያ ነጻ ትሆናለች፣ ኢትዮጵያ ዲሞክራሲያዊ ትሆናለች። ይሄ ምንም ጥያቄ ያለው በጣም ማወቅ ያለብን ነገር አለ። የፖሊሲ ማሻሻያዎች የሚጠይቅ ችግር አይደለም። መሰረታዊ የፍልስፍና የአንድ ህዝብ የአንድ ሀገር ፍልስፍና ጥያቄ ነው። ሀገራችን የምትመራበት ምንድን ነው የሚለውን በግልጽ ተቃውሞ የዘ የወጡት ወገኖች አንጸባርቀዋል ብለዋል። ዶክተር ዳንኤል እንዴት ነው እነኚህ ጥያቄዎች የሚመለሱት? አሁን ያሏቸውን መሰረታዊ ጥያቄዎች ለመመለስ ቀደም ብሎ ከተጠቀሱት ችግሮችም ጋር በእርግጥ የተያያዙ ከሆነና ህዝብ የሚጠይቃቸው ከሆኑ እንዴት ነው የሚመለሱት? ምንድን ነው የሚቀጥለው እርምጃ? በጣም ጥሩ ጥያቄ በእውነቱ አመሰግናለሁ። ለምን ብትለኝ መካከለኛው ዩሮፕ ኮሚኒስትን ተቃውሞ ሲነሳ ህዝቡ እንዴት ነው የቀየረው? ይህ በጣም ያስፈልጋል ታሪካዊ ምሳሌ ነው። ህዝቡ በብዛት አንድ አይነት ዓላማ ይዞ ተነሳ። ምንድን ነው ያሉት? ከእንግዲህ በኋላ በአንድ ፓርቲ በአንድ ሰው መገዛት አንፈልግም አሉ። በቃ ይህን ነው የጠየቁት። ይህ ታላቅ ዲሞክራሲያዊ ጥያቄ ነው። አሁን በወልቃይት ጠገደ የመጣው ምንድን ነው? በአንድ ፓርቲ አንገዛም እኮ ነው የሚለው። ኢትዮጵያውያንን ጎንደሬንን አማራንን ጎጃሜንን ግን የምንፈልገው አንድ ሀገር፣ አንድ ህዝብ አንድ አስተዳደር፣ ዲሞክራሲ፣ ህዝብን ያከበረ በህዝብ መሰረተ አስተዳደር እኮ ነው የሚሉት። ይሄን ነው እኮ ያነሱ። በእውነቱ በጣም ጥልቅ ጥያቄ ነው። ይሄ ሊያስተባበር ይችላል፣ በደቡብ ኢትዮጵያ ያሉትን ክፍለ ሀገሮች ጭምር። በዘር አንከፋፈልም ነው። ጎንደሬ ጎንደሬ ነው አላሉ። የትግሬ ነው የአማራ ነው፣ እንደዛ እኮ ነው የሚሉት። ቋንቋዎቹ ሁሉ የኛ ናቸው እኮ ነው የሚሉት። ቀላል የህዝብ ጥያቄ አይደለም። ይሄ በፖለቲከኞቹ እንኳን ያልተነሳ ነው ከበር ያለበት ጥያቄ ነው ይሄ። እየዳበረ ሲሄድ በሰላማዊ መንገድ መቸኮላ አስፈል እየዳበረ የሚሄድበት ጊዜ ኢትዮጵያ ነጻ ትሆናለች። ኢትዮጵያ ዲሞክራሲያዊ ትሆናለች። ኢትዮጵያ ህዝብ በአንድነት ይነሳል። ያን ጊዜ አንድ አንድ ህዝብ ይሆናል። ዲሞክራሲ ማለት ነው። መልካም ነኛ ዘለቄታ ያለው መፍትሄ የማምጣቱ ጥያቄ ተከታታይ ነጥቦችንም እንድናነሳ ይጋብዛል። ከዚህ የሚከተሉ ሌሎች ውይይቶች እንደሚኖሩን ተስፋ አድርጋለሁ። ከሰዓት አንጻር ግን ባጭር ባጭሩ ማድረግ ስላለብን አቶ አበባው አያሌው እርሶስ፣ የሚቀጥለው መንገድ የሚቀጥለው አቅጣጫ ምን መሆን አለበት? እንዴትስ ወደሚፈለገው ቦታ መድረስ ይቻላል? ቀደም ብሎ ለዘረዘሯቸው ችግሮችስ ተጨባጩ መፍትሄ ምንድን ነው ይላሉ? ትልቁ መነሻ ዶክተር ዳንኤል ያሉት አንድ ብዝሃ ፓርቲ መሰረታለሁ ያለች ሀገር ዞራ ዞራ ወደ አንድ ፓርቲ ስትመለስ ትልቅ ችግር ይመጣል። የብዝሃ ፓርቲ ስርአትን ማራመድ አቃተው መንግስት። ስለዚህ ይሄን መጀመሪያ ማሰብ ያለበት መፍታት ያለበት ራሱ መንግስት። ምክንያቱም መቶ ፐርሰንት አሸንፌ የህዝብን ታማኝነት አግኝቻለሁ ባለ ሁለት አመት ሳይሞላ ነው ይሄ የተፈጠረው። አንድያ ነው። ሁለተኛ ወልቃይትን እንደ መነሻ እንውሰደው እንጂ ይሄ የኢትዮጵያ ህዝብ ጥያቄ ነው። የኦሮሞው፣ የወላይታውም፣ የሶማሌውም፣ የጋምቤላውም የሁሉም ጥያቄ ነው። ያም ደግሞ ምንድን ነው በስርአቱ መሰረት አልተተዳደርንም፣ ህገ መንግስቱ አላስተዳደረንም፣ ህገ መንግስቱን መንግስት አላከበረውም። ዜጋው ህገ መንግስቱን ሲጥስ የሚታሰር የሚቀጣ ከሆነ መንግስት ደግሞ ህገ መንግስቱን ሲጥስ ማይነካ ማይከሰስ ከሆነ ይሄ ችግር ነው። መንግስትን ልጓም የሚያበጅለት ምን አለ? ምን ምን አይነት ተቋም አለ? እዚህ ሀገር ውስጥ ምንም አይነት ተቋም የለም። የመንግስትን ሀይባይ ማለት ነው። ስለዚህ ያለ ነው በምንድን ነው ሙሉ በሙሉ ስልጣን ይዞ እንደፈለገ ፈራጭ ቆራጭ የሆነ መንግስት ስር ነው ያለ ነው ያ እስከሆነ ድረስ የመጀመሪያ ትልቁ የፖለቲካ የተቃዋሚ ፖለቲካ ፓርቲዎችን መፈናፈኛ ካሳጣ፣ የመገናኛ ብዙሀንን መፈናፈኛ ካሳጣ፣ ህዝቡን መፈናፈኛ ካሳጣ እንዴት ነው ሊሆን የሚችለው ምርጫው? ወይ ህዝብ ያመጣል ወይ መንግስት መጀመሪያ ላይ እነዚህን ነፃነቶች ይለቃል። አሁን እኔ መላ ብዬ መወስነው መጀመሪያ ላይ የፖለቲካ ፓርቲዎች እንዲንቀሳቀሱ እነሱም ደግሞ ህዝብን አክብረው ይሄ ከ እንደፊት ከነበረው ዝም ብሎ እንደው ከቁርሾ እየተነሳ ከምን እየተነሳ ብሶት የያዘው ሳይሆን ለህዝብ ብሎ የሚነሳ የፖለቲካ ፓርቲ መሪ ያስፈልጋል። እና ነፃነትን መልቀቅ ነው፣ አንድ መላ ብለን የምንወስደው። ሁለተኛ ደግሞ ህዝብን ማወያየት አለበት። ምናልባት እኔ እንደምሰማው ከሆነ መንግስት ትልቅ ሪፎርም አደርጋለሁ እያለ ነው ይባላል። የተሀድሶ ለውጥ አደርጋለሁ፣ የተሀድሶ ለውጥ አደርጋለሁ ያለፈውን አስራ አምስት አመት ገምግሜ እያለ ነው። የተሀድሶ ለውጥ ሲያደርግ ግን ራሱ መንግስት አስቦ ይሄን አስቤ ያለው ይሄን ላደርግ ነው የሚል አይደለም መሆን ያለበት የተሀድሶ ለውጡ ህዝብን ያወያየ ያመካከረ የህዝብን ፍላጎት ግምት ውስጥ የወሰደ የህዝብን ጥቅም የህዝብን ማንነት የህዝብን ጥያቄ ግንዛቤ ውስጥ የወሰደ መሆን አለበት እንጂ መሆን የለበትም ይሄ አንድ ነው ሶስተኛው አማራጭ ህገ መንግስቱ መከለስ አለበት ያለምንም ጥርጥር ህገ መንግስቱ አንደኛ ሁሉም ህዝብ የተቀበለው አይደለም ቅድም ዶክተር ዳንኤል ያሉት ትክክል ናቸው። ህገ መንግስቱ መብት ምን ከመስጠት ባሻገር ህገ መንግስቱ የዚህ ሁሉ ችግር ምንጭ ነው። መሬት ነው ያከፋፈልን። መሬቱን ደግሞ አማራ ክልል ተብሎ የተከለለውን አማራ ጠፍጥፎ አልሰራውም። የኦሮሚያን መሬት አሁን የተከለለውን ኦሮሞ ጠፍጥፎ አልሰራውም። ትግራይ ተብሎ የተከለለውንም ትግራይ የትግሬ ህዝብ የሰራው አይደለም። ይሄ ድሮም ስንጋባበት ስንዋረስበት ስንዋጋለት ነጻነቱ ስንጠብቅ መሬቱን አናስነካም ብለው የኖርነው መሬት ነው። ይሄ እስከሆነ ድረስ ደግሞ የክልሎች አከላለም የግድ መለያየት አለበት። ደቡብ እንደዛ ተብሎ ተከልሏል። ሱማሌ እንደዚህ ተብሎ ተከልሏል። አሁን መሆን ያለበት የህዝብን ጥያቄ አንተ ኦሮሞና አንተ ትግሬና አንተ የዚህ ቋንቋ ተናጋሪና አንተ የዚህ ዘር ነህ ሳይባል የህዝብን ጥቅም ሊያስከብር በሚችል መንገድ ሕገ መንግስቱ መከለስ አለበት። የፌዴራል ስርዓቱን መከለስ አለበት። የዚህ መንግስት መጥፊያው የእኛም ደግሞ የሚመጣው ትውልድ አሁን ያለ ነው እንጂ መጥፎ አደጋ የሚሆነው ራሱ ሕገ መንግስቱ ነው። ሕገ መንግስቱን በሚገባ ህዝብን አነጋግሮ መከለስ አለበት። ሕገ መንግስቱን ለመከለስ ደግሞ የመጀመሪያው ነገር የፖለቲካ ፓርቲዎችን ነጻነት መፍቀድ ነው። እነዛ ሳይፈቀድላቸው የፖለቲካ ፓርቲዎችም ደግሞ እንደገና ጥሩ አላማ ይዘው ህዝብን ለማገልገል ተነስተው እዛ ውስጥ ተሳትፈው የህዝብ ጥያቄም ከሁለት ወገንም ይሁን ከሶስት ወገን ከማንኛውም የኦሮሞ ፓርቲም ይኑር የአማራ ፓርቲም ይኑር ኢትዮጵያዊ የሆነ ፓርቲም ይኑር ያንን ሁሉ ተነጋግሮ ነው እንጂ ዝም ብሎ የተሀድሶ እንቅስቃሴ ማድረግ አገሪቱን አያተፋትም። አሁን ጎንደር ወልቃይት ላይ የምናየው ብሶት ሌላም ቦታ ነገ ይፈነዳል። ጎንደር ትልቅ የሆነበት ምክንያት አገሩ ትልቅ ነው። ድሮም ኦሮሞንም ያውቀዋል ትግራይንም ያውቀዋል። ሁሉም ብሄር የነበረበት ቦታ ነው። እንኳንስ ኦሮሞ እንኳንስ ትግሬ ይቅርና ሌላው ስልምና ያን ያክል ብዙ ባልተወደደበት ህንድም ይሁን አርመንም ይሁን ነግዶም አርሶም የሚበላበት የነበረ አገር ትልቅ ስለሆነ ነው። አሁን ጎንደር ያንም ትልቅ ጥያቄ ይዞ የተነሳው ነገሩ አገሩም የሚከበር ነው፣ ትልቅም ደግሞ ስነ ምግባር ያለው ትልቅ ስነልቦና ያለው ህዝብ ስለሆነ ነው። ያ ስለሆነ ነው እንጂ የወልቃየት ጉዳይ እንደዚህ ዝም ብለን ከሌላው የኢትዮጵያ ለይተን የምናየው አይደለም። ጋምቤላ ላይ የምናየው ተመሳሳይ ጥያቄ ነው። ነገም ደግሞ ያ ችግር ቤኒሻንጉል ላይ፣ አላማጣ ወይም ራያ ላይ ሊፈጠር ይችላል። የትም ቦታ ሊፈጠር ይችላል እዚህ ጋር ልቋጨው አሉና፣ መልካም ብዙ ያነጋግራል። አቶ አበባ አያሌው በአዲስ አበባ ዩኒቨርሲቲ የታሪክ መምህር፣ ዶክተር ዳንኤል ተፈራ በዚህ በዩናይት ስቴትስ በዊስካንሰን ዩኒቨርሲቲ ዋይት ዎተርስ የምጣኔ ሀብት መምህር በተለያዩ የኢትዮጵያ ክፍሎች ለሚታዩት ቀውሶች መንስኤ የሆኑ የህዝብ ብሶትና ጥያቄዎች ምንነት ግምገማና እንዲሁም ተጨባጭ መፍትሄ አማራጮችን ለመፈንጠቅ በተካሄደው ውይይት ለተሳትፏችሁ ለጊዜያቸው አመሰግናለሁ። ንግግሩ ውይይቱ ይቀጥላል። በዚህ ሰዓት የእናንተን ውይይት የሚከታተሉ አድማጮችም በያሉበት እንደሚነጋገሩበት ሀሳባቸውንም እንዲያቀብሉን ጋብዛለን። መልሰን እንደምናገኛቸው ተስፋ አድርጋለሁ። ለአሁኑ ግን እግዜር ይስጥልኝ፣ እግዜር ይስጥልኝ አብሮ